ዮሐንስ እንደምን ዋልክ? እንደምን ዋልክ? ሄሮት የት ነው ያለሁ? አሁን በአሁኑ ሰዓት አምቦ ከተማ ውስጥ ነው የምገኘው። ዛሬ ከአምቦ ሌላ የት የት ተዘዋውረሃል? መንገድ ላይ ያሉ ሆለታ፣ ኤጀሬ፣ ነጮ እንዲሁም ግንጪ፣ አስጎሪ፣ ይጤ መጨረሻ ደግሞ አዎ፣ አሁን ያለሁበት አምቦ ከተማ ነው። ያው እነዚህን ከተሞች ነው ያየሁት። በተዘዋወርክባቸው ከተሞች ምን አይተሃል? ምን ሰምተሃል? ምን ስታዝበሃል? በተለይ ሆለታ አካባቢ ያው የተለመደው መደበኛ ስራዎች አሉ። የተንቀሳቀሰ ነው ሱቆችም ሁሉ ግን አመፅ፣ ያላደረግነው በደል ሳይደርስብን ቀርቶ ሳይሆን መንግስት በአግባቡ ምላሽ ይሰጠናል የሚል ተስፋ ስላለን ነው እንጂ አመፅም መጥቁ ወይም ሱቅ መዝጋቱ አይቀርም የሚል እንትና፣ ይሰጡም እዛ። አስተያየት ሰጪዎች ምንድን ነው የሚሉት? አንድ ሺህ እንኳን ቅሬታ ቢያቀርብ ነጋዴ ስግብግብ ነው፣ መክፈል ስላልፈለጉ ነው ሊባል ይችላል። በሁሉም የሀገሪቱ ክፍሎች እየተሰማ እያለ ለምንድነው መንግስት ጆሮ ሰጥቶ የማያዳምጠን የሚል ነው። እስከ አምቦ ድረስ ያሉ ያነጋገርኳቸው ሰዎች የሚሰጡት አስተያየት። ከዛ ግንጪ ነበረ ያየሁት። ግንጪ ገና ከመግቢያው አካባቢ የክልሉ ፖሊስ ልዩ ኃይል፣ የፌዴራል ፖሊስ አስለቃሽ ጋዝ የሚተኮስበት መሳሪያ የታጠቁ ጭምር ጥበቃ ሲደረግ የሆነ ነገር እንዳለ ምልክቱ ይሰጣል። ወደ ከተማው ስገባ ደግሞ ምንም አይነት እንቅስቃሴ የለም። ሱቆች ተዘጋግተዋል። አገልግሎት የሚሰጥበት ምንም ነገር የለም። እንደውም አንድ ሌስትሮ ጫማ እያስጣረኩኝ ሳጫውተው ምንድን ነው ያለኝ ጓዳ ጎድጓዳ ውስጥ ገብተህ ሽሮ የምንበላበት እንኳን አጣን። በህዝቡ ላይም በኑሮ እንቅስቃሴውም ከባድ ጉዳት እየደረሰብን ነው የሚል አስተያየት ነው የሰጠን። በአጠቃላይ በከተማዋ የፌዴራል ፖሊስን ጨምሮ የተለያዩ አካላት እንቅስቃሴ በማድረግ ላይ እንዳለ ነው። በፓትሮል በእግር እየዞሩም የተለያዩ የጸጥታ እንቅስቃሴ ሲደረግ ተመልክቻ አለሁ። አሁን ያለሁበት አምቦ ለሶስት ቀን ነበረ አድማው የተጠራው። እስከ ትላንትና ማታ ምንም አይነት እንቅስቃሴ እንዳልነበረ፣ የሚወጣም የሚገባም መኪና እንዳልነበረ እንዳሁም ምንድን ነው ያሉኝ አንዳንድ የህዝብ ማመላለሻ ሚኒባሶች እና አውቶቡሶች የተላለፈውን ጥሪ ሳይቀበሉ ቀርተው እንቅስቃሴ በሚያደርጉበት ጊዜ ወጣቶች በድንጋይ መስተዋት የመስበር እንዲሁም ደግሞ አብሯቸው እንደ ተሳፋሪ ሆነው ገብተው ከመናኸሪያ ከከተማ ሲወጡ ሹፌሮችን የመደብደብ ሁኔታ ነበረ። ከዛ ሙሉ በሙሉ የግል መኪና ይሁን የህዝቡ መመላለሻ ይሁን ማንኛውም የመኪና እንቅስቃሴ እንዲቆም እንደተደረገ በአሁኑ ሰዓት ግን ያው የአድማው ጊዜ እስከ ትላንትና ስለነበረ ዛሬ ከተማዋ ሞቅ ሞቅ ብላለች። በመግቢያው አካባቢ የተወሰኑ ሱቆች የተዘጉ እንዳሉ አይቻለው። በተረፈ ግን ሁሉም የአገልግሎት መስጫ ተቋማት ባንኮችም ጭምር ተከፍተው ስራ እየተሰራ እንደሆነ ነው ለመታዘብ የቻልኩት። አምቦ ወደ ቀድሞ እንቅስቃሴ እየተመለሰች እንደሆነ ነግረህናል። ነጋዴዎቹ ስራ የጀመሩት ጥያቄያቸው ምን መልስ አግኝቶ ነው? ሁሉም የሚሉት የተለያየ ህብረተሰብ ክፍሎች የሚነግሩት ጥያቄው ስለተመለሰ አይደለም፣ አሁን ሊቀጥልም ይችላል የሚል ነገር ነው የተናገሩኝ። ምንድን ነው ለሶስት ቀን ነው ጥሪው የተላለፈው። በዛ መሰረት መንግስት ከሰማን ተብሎ ሶስት ቀን ጫና ለማድረግ አድርገናል። ሰላማዊ በሆነ መንገድ ቅሬታችንን አቅርበናል። ሆኖም ግን ጥያቄያችን አልተመለሰም። እንዳውም አንዳንዶቹ የሚሉን ጉዳዩ ከዛም የዘለለ ነው። አሁን የግብር ሁኔታ እርሾ ሆኖ አነፁ እንዲቀጣጠል አደረገ እንጂ ከዚህ በፊት የተጠየቁ ጥያቄዎች የአስተዳደር በደሉ ምንድን ነው ያለኝ አዲሱ ኦሮሚያ ከአዲስ አበባ የምታገኘው ጥቅም የሚልም ሌላው የአዲስ አበባና ኦሮሚያ አንድ ላይ አድርጎ ህብረተሰቡን ለማፈናቀል የኦሮሚያ ባህል ህብረተሰቡ እንዲፈናቀል የሚያደርግ ከዚህ በፊቱ ትተነዋል ያለው መንግስት በጥርጣሬ ነው የምናየው። ያንን ለማስቀጠል ነው። ስለዚህ በአጠቃላይ ያሉን የተለያዩ ፖለቲካዊ፣ ኢኮኖሚያዊ ጥያቄዎች ስላልተመለሱ ይሄ እንደ እርሾ ሆኖ ተቀጣጠለ እንጂ መነሻው ይሄ አይደለም። እንደውም የአስቸኳይ ጊዜ አዋጁን በመፍራት ጭምር ነው እንጂ ከዛ በላይ ህብረተሰቡ ጥያቄዎችን ሰብሰብ ብሎ መንግስት እስኪሰማው ድረስ እና ጥያቄዎቹ እስኪመለሱ ድረስ እንቅስቃሴው የማይገታ መሆኑ ነው የገለጹልኝ። ግብር ተጨመረብን የሚሉት ነጋዴዎች መንግስት ምን እንዲያደርግላቸው ነው የሚፈልጉት? ነጋዴዎችን የማነጋገር እድሎ አጋጥሞ ከሆነ ምን ነገሩ የሚሉት ምንድነው? ከባድ ነው ግብሩ ለምሳሌ ሲጠቅሱልሽ በረንዳ ላይ ቡና መሸጥ ሶስት ሺ ሁለት ሺ የሚጠየቁበት ሁኔታ አለ። ሊስትሮች ሳይቀሩ እንደዛው ሶስት ሺ ብር የተጠየቁበት ሁኔታ አለ። አሁን አንድ ሊስትሮ እንደነገረኝ ጠቅላላ ዚህም መስራታችንም ተብለን ተነሱ ተብለናል አሁን እነዚህ በፌርሙዝ እያዞሩ ቡና የሚሸጡና ዲስትሮዎቹን ተዋቸው ተብሎ ትንሽ እፎይታ አግኝተናል። ግንጭ ላይ አንድ የካፌ ነጋዴ አመታዊ ገቢው እስከ አንድ ሚሊዮን ተብሎ በቅላላው ቤቱ ተሸጦም አንድ ሚሊዮን አይወጣም፣ እዛው ወለላቸው ብሎ እንደዘጋ ነው። እዛው አምቦ አሁን ያለሁበት ከተማም እንደዛው አንድ ሆቴል ከአንድ ሚሊዮን በላይ አመታዊ ሽያጭ እንዳለው ተነግሮት፣ በቃ ሽጡት እንጂ የምከፍልበት ምክንያት የለም ብሎ እንደዘጋ ነው እና ይሄ የተሰጠው ግምት ፍጹም ፍጹም ተገቢ ያልሆነ ስለሆነ ዳግመ ግምት አድርጎ የህዝቡን ቅሬታ እንዲያዳምጥ መንግስት ነው ሁሉም ሰው አንድ ቃል የሚናገረው። ዮሀንስ ገብረ እግዚአብሔር፣ ከአምቦ ለሰጠህን ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ።